ትኩረት በአፍሪካ ሰላም ጤና ይስጥልን አድማጮቻችን በዛሬው የትኩረት ለአፍሪካ ዝግጅት ያለፈው እሁድ የተመረጡትን የቱኒዚያ ፕሬዝዳንት ቀጣይ ስራዎችና የአየር ንብረት ለውጥና ግጭት በኢኮኖሚ ዝቅተኛ በሆኑ ሀገራት ሴቶች ላይ የሚያስከትለውን የከፋ ድህነት የሚመለከት ይሆናል አብራችሁ ቆዩ ቱኒዚያውያን ከአንድ ወር የምርጫ ፉክክር በኋላ አዲስ ፓርላማ ብቻ ሳይሆን ያለፈው እሁድ አዲስ ፕሬዚዳንትም መርጠዋል። ጡረተኛው የህግ ጠበቃ ከአሳይድ ሁለት ሶስተኛውን ወይም ሰባ ስድስት ነጥብ ዘጠኝ በማግኘት ነው የተመረጡት እንደ ሀገሪቱ የምርጫ ኮሚሽን ዘጠና በመቶ የፕሬዚዳንቱ መራጮች ምሁራንና ከ18 እስከ 25 ዓመት ዕድሜ ባለው ክልል ያሉ ወጣቶች ናቸው። ውጤቱ እንደተገለጸም አፍታ ሳይቆዩ በሺዎች የሚቆጠሩ የሀገሪቱ ዜጎች አዲሱን ፕሬዚዳንት በመደገፍ አደባባይ ወጥተው ደስታቸውን ገልጸዋል። ፕሬዚዳንቱ ከምርጫው በኋላ በሰጡት ጋዜጣዊ መግለጫም በህገ መንግስቱ ማዕቀፍ ውስጥ አዲስ የለውጥ ጽንሰ ሀሳብ ሲሉ ነበር ውጤቱን የገለጹት ፕሬዚዳንት ካሰይድ ሀገሪቱን ወደ ተሻለ ምዕራፍ ያሻግሯታል በሚልም በብዙዎች ስንድ ተስፋ ተጥሎባቸዋል ያም ሆኖ በፖለቲካ ክፉኛ የተከፋፈለችውና በርካታ ኢኮኖሚያዊና ማህበራዊ ችግር ያሉባት ቱኒዚያን መምራት በቀላሉ የሚታይ አይመስልም። ሰሜን አፍሪቃዊቷ ሀገር ቱኒዚያ ፕሬዚዳንት ስትሾም በጎርጎርሳውያኑ 2011 ዓ.ም በሀገሪቱ ከተካሄደው አብዮት ወዲህ ይህ ለሁለተኛ ጊዜ ነው። ቱኒዚያውያን ከ2011 የጸደይ አብዮት ወዲህ ላለፉት ስምንት ዓመታት የነጻነት ጭላንጭል ማግኘታቸውን ይገልጻሉ። ቱኒዚያ ከተቀረው የአረቡ ዓለም የተሻለ ነው የሚባል ሕገ መንግስት ያላት ሀገር በመሆኗ የሀገሪቱ ሴቶች ከቀጠናው ሀገራት ጋር ሲነጻጸር እጅግ የተሻለ ነጻነት እንዳላቸው ይነግራል። በሀገሪቱ መገናኛ ብዙሃን ዘንድም የሰሜን አፍሪቃ ብርሃን እየተባለች የምትጠራ ሲሆን ለአብዛኛው የሀገሬው ሰው አባባሉ ምቹ አይደለም። ቱኒዚያን የታገሉለት አብዮት ለነጻነትና ለእኩልነት ቢሆንም ብዙ የተለወጠ ነገር የለም በሚል መንግስታቸውን አሁንም ይተቻሉ። ሀገሪቱ ዘመናዊ ህገ መንግስት አላት የሚለውን አባባል ነስሪን ጀላሊ አይቀበሉትም። ነስሪን አልባሰዋ የተባለው በፖለቲካ ዘርፍ ግልጽነትን ለማምጣት የሚሰራ መንግስታዊ ያልሆነ ድርጅት ዳይሬክተር ናቸው። እሳቸው እንደሚሉት ህገ መንግስቱ በስራ ላይ እየዋለ አይደለም። እውነት ነው። አዲሱ የቱኒዚያ ህገ መንግስት የሴቶችንና የወንዶችን መብት እኩል እንዲከበር ይደነግጋል። ነገር ግን እየተገበረ አይደለም። እስካሁን የህገ መንግስት ፍርድ ቤት የለንም። በዚህ ሳቢያ በወንጀለኛ መቅጫ ህጉ የሚሆን በፍትሐ ብሔር ህጉ ላይ መጠነኛ ለውጥ ውጪ የጎላ መሻሻል የለም። ለምሳሌ የሴቶችን ከጥቃት የመታደግ ዓላማ ያለው ህግ አለ። ነገር ግን ህጉ ተግባራዊ የሚደረግበት በጀት እስካሁን ድረስ የሀገሪቱ ሴቶች የወርስ ህግን በተመለከተም ነባሩ ሃይማኖታዊ የወርስ ህግ ስለሚጫነው አሁንም ተጠቃሚ አይደለም ይላሉ ዳይሬክተሯ። ያም ሆኖ የተወሰነ ለውጥ መኖሩን አልሸሸጉም። ለምሳሌ በፖለቲካው መስክ ሴቶች በፓርላማ እኩል መሳተፍ ይችላሉ። በሀገሪቱ ፓርላማም ሰላሳ በመቶ ሴቶች መቀመጫ አላቸው። ችግሩ ግን አብዛኛዎቹ ከፍተኛ እጩዎች ወንዶች በመሆናቸው እስካሁን የሴቶች ቁጥር የሚፈለገውን ያህል አይደለም። እናም በፖለቲካው ብቻ ሳይሆን በሌሎች ጉዳዮችም ለሴቶች ለውጥ ያስፈልጋል ይላሉ ነስሪን። ሌ ሴቶች ቤተሰቦቻችንን እናጣለን በሚል ስጋት የኢኮኖሚ ድጋፍ ማጣትን በማፍራት ማጨስ ወይም መጠጣት ቢፈልጉና የወንድ ጓደኛ ቢይዙ ተደብቀው ነው ል እንደ ሰብአዊ መብት ተሟጋቿ ሊና ማዋጀዲን የቱኒዚያ ማህበረሰብ በዕለት ተዕለት ሕይወቱ ወግ አጥባቂ በመሆኑ በዋናነት ሴቶችንና ተመሳሳይ ጾታ አፍቃሪያንን የመሳሰሉ አነስተኛ ቁጥር ያላቸው የህብረተሰብ ክፍሎችን እየጎዳ ቆይቷል። ይህ በአብዮቱ ብዙም አልተለወጠም ትላለች የሃያ አምስት አመቷ ሊና ማዋጀዲን። ሁሉንም ነገር በግልጽ እናወራለን። ድብቅ ነገር የለም። እናወራለን እናወራለን፣ ነገር ግን ምንም ስራ አልተሰራም። ሊና ይህን ትበል እንጂ ወጋ አጥባቂ እንደሆኑ የሚነገርላቸው ፕሬዝዳንት ሰይድ የሀገሪቱ ሕግ የሚደነግገውን የሞት ቅጣት እንዲሁም የተመሳሳይ ጾታ አፍቃሪዎችን ቅጣት እንዲቀጥል ይፈልጋሉ። ሀገሪቱን በፌዴራል ምክር ቤት የማስተዳደር ሀሳብም አላቸው። በቱኒዚያ ለውጥ ከመጣ ከስምንት ዓመታት በኋላም ብዙ የሀገሬው ሰዎች ተስፋዎቻቸው እውን አለመሆኑን ይገልጻሉ። ከዚህ በተጨማሪ በሀገሪቱ ኢኮኖሚ እያሽቆለቆለ ነው። ብዙ የስራ እድልም የለም። የኑሮ ውድነትም በሀገሪቱ ሌላው ፈተና ነው። በእለት ተዕለት ህይወት ውስጥም ብዙ ሰዎች ደህንነት አይሰማቸውም። ይህንን ሁሉ መፍታት የ61 አመቱ የህግ ጠበቃ ትከሻ ላይ የወደቀ ነው። ከሁሉም በላይ አዲሱ ፕሬዝዳንት በፖለቲካ የተከፋፈለችውን ቱኒዚያ ወደ አንድነት እንዲያመጡ የሀገሪቱ ዜጎች ይጠብቃሉ። በጎርጎረሳውያኑ ያለፈው ጥቅምት 6 ቀን 2019 ዓ.ም ከተደረገው የፓርላማ ምርጫ በኋላ የመንግስት ምስረታ አስቸጋሪ ሆኖ ነው የቆየው። ፓርላማው በቅራኔ በተሞሉ ፓርቲዎችም የተከፋፈ የተከፈለ ነው። አዲሱ ፕሬዝዳንት የመጀመሪያ ተግባራት መካከልም እነዚህም ፓርቲዎች ማስማማት አንዱ ይሆናል ነው የሚባለው። እናም የስልሳ አንድ አመቱ የህግ ጠበቃ ፕሬዝዳንት ከአሳይድ ከፊታቸው የሚጠብቃቸው የቤት ስራ ቀላል አይመስልም። በአየር ጠባይ ለውጥ ሳቢያ በእጽዋትና በእንስሳት ላይ የሚደርሱ ጉዳቶች እንዲሁም ግጭቶች በሚያመጧቸው ችግሮች ሴቶች የመጀመሪያዎቹ ተጎጂዎች ናቸው። በተፈጥሯዊና ሰው ሰራሽ ችግሮች ምክንያት በሚከሰት የምግብና ለህይወት አስፈላጊ የሆኑ ነገሮች ዋጋ ንረትና ረሃብም እንዲሁ ምክንያቱም የመላው ቤተሰብ ኃላፊነት በተለይም በአዳጊ ሀገራት በሴቶች ላይ የወደቀ በመሆኑ ነው። እናም ይህንን ጉዳት ለመቀነስ የሴቶችን ተሳትፎ ማሳደግ አስፈላጊ መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት በምህፃሩ ፋኦ ዘገባ ያሳያል። እንደ ድርጅቱ ዘገባ በዓለም ላይ 850 ሚሊዮን ሰዎች በምግብ እጦት ይቸገራሉ። ባዳጊ ሀገራት ያሉ ሴቶችን ከወንዶች እኩል እድል ቢሰጣቸው ግን ይህንን አሀዝ በ150 ሚሊዮን መቀነስ ይቻል እንደነበር ያሳያል። በጀርመንኛ አጠራሩ ቬልት ሁንጋ ሄልፈ ከተባለው ድርጅት ፍሬዘር ፓተርሰን የምርት እድገት እንዲጨምር ከተፈለገ ሴቶች ከወንዶች እኩል የሀብት ተጠቃሚ መሆን አለባቸው ይላሉ። ሴቶች ከወንዶች እኩል የሀብት ተጠቃሚ ቢሆኑ፣ የትምህርት እድል ቢያገኙ፣ የመሬት ባለቤት ቢሆኑ፣ እንዲሁም የብድርና የገበያ ተደራሽነት ቢመቻችላቸው የምርት እድገት ከ20 እስከ 30 በመቶ ሊጨምር ይችላል። በተለይም በገጠር የሚኖሩ ሴቶችን የመሬት ባለቤት ማድረግ በትምህርት እንዲሁም በአነስተኛ የገንዘብ ተቋማት የብድር ተጠቃሚ ማድረግ ምርታማነትን መጨመር ይቻላል። ለዚህም ፒተርሰን ቤተሰቦቿንና ሰላሳ የሚሆኑ የመንደሯን ነዋሪዎች ተጠቃሚ ያደረገችውን የዩጋንዳዋን ቤቲ ኑዱጋን በማሳየነት ያቀርባሉ። ቤቲ በዩጋንዳ ሉሮ ወረዳ ትኖር የነበረ ሲሆን ባለቤቷ ከሞተ በኋላ ግን ልጆቿን ይዛ ወላጆቿ ወደሚኖርበት መንደር ነበር ያመራቸው ዋነዋሪ ባፋ ይህ መሬት የሟቾቹ ወላጆች የነበረ የቡና ችግኞችን እንዴት ማሳደግ እንዳለብኝ ካወቅኩ በኋላ ይህንን የንግድ ስራ ማንቀሳቀስ ጀመርኩ። ጉኖ ፋ በሰጣት ስልጠና ከወላጆቿ ባገኘችው አነስተኛ ማሳ ላይ በዩጋንዳ ትልቁ የውጭ ምንዛሪ ማስገኛ የሆነውን የቡና ተክል ልማት ጀመረች። በዚህ የቡና ልማት ለ ሰዎች የስራ እድል የከፈተች ሲሆን አብዛኛዎቹ ሴቶች ናቸው። እንደ ፋኦ መረጃ በዓለም ላይ ከ25 ቢሊዮን በላይ ሰዎች በአነስተኛ የማሳ ምርት ላይ የተሰማሩ ሲሆን ከግማሽ በላይ የሚሆኑት ሴቶች ናቸው። ፓርሰን እንደሚሉት አብዛኛው የምግብ ምርትም የሚመረተው በሴቶች ነው። በእስያ ና ከሳራ በታች ባሉ የአፍሪካ ሀገራት ሀምሳ በመቶ የሚሆኑ ሰዎች በእርሻ ስራ ላይ የተሰማሩ ናቸው። ምንም እንኳ ከወንዶች ያነሰ የሀብት ባለቤት ቢሆኑም በእነዚህ አካባቢዎች ከ60 እስከ 80 በመቶ የሚሆነው ምግብ የሚመረተው በሴቶች ነው። በአጠቃላይ በኢኮኖሚ ዝቅተኛ በሆኑ ሀገራት ሶስት አራተኛው የገጠር ሕዝብ በከፋ ድህነት የሚኖር ሲሆን በእነዚህ ቦታዎች የሴቶች የሀብት ባለቤትነት እድል አነስተኛ በመሆኑ በዚህ ችግር እጥፍ ተጎጂዎች መሆናቸውን መረጃዎች ያሳያሉ። ለዚህም የአየር ንብረት ለውጥ፣ ግጭት፣ የሚወልደው የረሃብ አደጋና ስደት የሴቶችን ተጎጂነት የበለጠ ያደርገዋል ነው የተባለው። ዝግጅታችን በዚህ ተጠናቋል ስለተከታተላችሁ እናመሰግናለን ፀሐይ ጫኔ ነኝ መልካም ጊዜ